በአምቦ ዩኒቨርሲቲ ተዘጋጅቶ የነበረው በመጫና ቱላማ ላይ ሊነጋገር የታሰበ የውይይት መድረክ ተከልክሏል የሚል ጥቆማ ተሰምቷል። የኦሮሚያ ክልላዊ መንግሥት ቃል አቀባይ አቶ ጌታቸው ባልቻ ግን ስለ ጉዳዩ መረጃ የለኝም ብለዋል። ናቆር መልካ ዝርዝሩን ይዟል። የንጫና ቱለማ የመረዳጃና ልማት ማህበር ደለን ለመዘከር ለመጋቢት አምስት ሁለት ሺህ አስራ ሁለት ዓ.ም ተመረተ በአምቦ ዩኒቨርሲቲ የተቀጠረው የውይይት መድረክ ሰዓታት እንደቀሩ ውይይቱ እንዳይካሄድ ተደርጓል ይላሉ የማህበሩ ፕሬዝዳንት አቶ ድሪቢ ደሙሴ። የአምቦ ዩኒቨርሲቲ የመጫና ቱለማ እና ኦሮሞ ባህል ማዕከል ሆኔም በትብብር ነበር ያዘጋጀ ነው። አላማ ከሺ በላይ ሰው ነው ይሳተፋል የተባለው ምሁራን፣ አርቲስቶች፣ የሙዚቃ ሰዎች፣ የድራማ ሰዎች፣ ግጥም ጸሐፊዎች ኦሮሚያ ውስጥ አስራ አራት ዩኒቨርሲቲዎች የሚካፈሉበት እንደዚህ እንደዚህ የአስተማሪያን ድርጅት እንደዚህ ለኦሮሞ የቆመ ድርጅት እንዴት እንደዚህ በወረዴ ደህነት ደረጃ ላይ ይገኛም እና እና ተጠናክሮ ከምን አይነት የተነሳ ነው እና ባነሮች፣ አንዳንድ ጽሁፎች፣ የሚደረጉ ንግግሮች ሁሉ ድርጅት አድርገ ደን ጠዋት ሆቴል እንዳለው ነው የተደወልልኝ። ሁኔታው ከዚህ ሆቴል ቦታ ቀይሩ አሉን። ከዛ በኋላ ወደ ሌላ ሆቴል ወደ ሄን እዛ ላይ ሳጋበዙ ና አልተቻለም። ቢዱ አሉ ሰዎቹን እንግዲህ ጥያቄ የጠየቅኳቸው እንዴት ተከለከለ አላስፈቀዳችሁ ግን ብዬ ነበር። ከአምቦ አስተዳደር አስፈቅደናል። የከለከለንና ትምህርት ቤቱን መጫና ቱለማ መንግስት እየሰራ የሚገኘው የባህልና ምጣኔ ሀብት እድገት ላይ አተክሮ የሚሰራ በመሆኑ ውይይቱ ሊከለከል አይገባም ያሉት አቶ ድሪቢ ማህበሩ ምንም አይነት የፖለቲካ አመለካከት የለውም ሲሉ ይናገራሉ። መጫና ቱለማ ሲጀመር ጀምሮ ማንነቱን ባህሉን ቋንቋውን ታሪኩን አይቆ ራሱን በራሱ እንዲረዳ በተደራጀ መልክ ሀገራዊ ኢኮኖሚ እንዲያድግ፣ በማህበራዊ ጉዳይ እንዲያድግ፣ መንገዶች እንዲሰሩ፣ ጤና ጣቢያዎች እንዲሰሩ፣ አቅመ ደካሞች እንዲረዱ እንደዚህ አይነት አስተሳሰብ ቢዞ ነው የተነሳው። ይሄንን ሰው ማስተዳደር ያለበት የአንድ መንግስት፣ የትኛውን መንግስት የስራ ሀላፊነት በሶስት ጨምቀን ብናስቀምጥ የሚያስተዳድረውን ግን በዳኝነት በሰላማዊ ሁኔታ ማስተዳደር፣ ሁለተኛ ያንን ሀገር ከሌላ ወራሪ መከላከል፣ ሶስተኛ ያንን የሚያስተዳድረውን አካባቢና ህዝብ በኢኮኖሚና በባህል ማሳደግ ነው። የመጫና ቱለማ ስራ ኦሮሚያ ውስጥ ያለውን ህዝብ ባህሉንና ኢኮኖሚያዊ የምጣቱን ማሳደግ ነው። የሚያሳድጎ ደግሞ ህዝቡ ነው ተባብሮ። እኛ የመንግስት ስልጣን የማያዛዝ ማደረጃጀታቸው የመዚ አይደለም። የኦሮሞ ባህል ማዕከል ባለሙያ አቶ ዳንኤል አስፋው በውይይቱ ለመሳተፍ ቀድመን አምቦ የገባን ቢሆንም በማንና ለምን እንደተከለከለ ባላወቅንበት ሁኔታ ውይይቱ እንደማይካሄድ ተነ ግሮን ወደ አዲስ አበባ ተመልሰናል ብለዋል። የአምቦ ዩኒቨርሲቲ የህዝብ ግንኙነት ኃላፊና የውይይቱ ኮሚቴ ሰብሳቢ ዶክተር መንግስቱ ቱሉ እንዲቀር ስለተደረገው የመጫና ቱለማ መረዳጃና ልማት ማህበር የውይይት መድረክ ተከታዩም ብለዋል። ቅዳሜ ሊደረግ ፕሮግራሙ አርብ ወደ ማታ አካባቢ ምክንያት ኢንፎርሜሽን እየደረሰ ከሰው ሰው ነው እንጂ ቀጥታ ያናገርኝም አካል አልነበረም። በወቅቱ ኮሚቴ አባላቶቹ ፕሮግራሙን ለማካሄድ ሁሉንም ዝግጅት ስለጨረሰ ወደኋላ መመለስ አልቻልንም። ሆኖም ቅዳሜ ጠዋት ላይ ፕሮግራሙ ማካሄድ ስለማንችል ወደ ሌላ ቀን እንድዘዋወር ነው ኮሚቴው ሰዎች የሚሉት ዩኒቨርሲቲ ቀድሞ ቢያሳውቀን ለሌላም ልፋት አንታደረግም ነበር የሚል ነገር ያነሳሉ። ምን ይላሉ? እኔ አርብ ከሰዓት አካባቢ ነው እንዲህ አይነት ኢንፎርሜሽን እየደረሰን፣ ማለት ስደርስን ኢንፎርሜሽን የራሱ ክልሉ ስላልተለየ ታዳሚዎችን አጠምጡ ከሮ ማለት አልቻለም። እንደገናም ደግሞ ገና አንዳንድ ዲስኬሽኖች ይኖራሉ ብለን ስናምን ነበረ እና ወዲያውኑ ውሳኔ መውሰድ ስላልቻል ነው እንግዶቻችን እዚህ ድረስ የለፉ ማለት ነው። ለፍቶ ስለመጡ በጣም ከባን ጠይቃለን። ጉዳዩን ቀድመን መነጋገር መቻል ነበረብን። ሆኖም ያው አልተሳካልንም። ነገር ግን ያው ለወደፊቱ ይህንን ፕሮግራም ለማዘጋጀት ፍላጎትን ስላለን እንግዶቻችን የለፉም ሁሉ መቼም ይቅርታ ብሎን በምቀጥለው ፕሮግራማችን ላይ መሳተፍ ይችላሉ። የከተማው ጸጥታና አስተዳደር ጽሕፈት ቤት ተወካይ አቶ ኩመላ ስለ ጉዳዩ ማብራሪያ ለመስጠት ቃል ከገቡ በኋላ በተደጋጋሚ በእጅ ስልካቸው ላይ በደውልም አላነሱልኝም። የአምቦ ከንቲባ አቶ ሳሉ ድሪብሳንን በስልክ ለማነጋገር ያደረግኩት ጥረት አልተሳካም። የክልሉ ፖሊስ ኮሚሽን ምክትል ኮሚሽነር ገነነ ጥበቡ በበኩላቸው ውይይቱ እንዳይካሄድ በፖሊስ ኮሚሽኑ የተሰጠ አቅጣጫም የለም፣ ውይይቱ ስለ መቅረቱም መረጃ የለኝም ሲሉ ተናግረዋል። የኦሮ ኦሮሚያ ክልላዊ መንግስት ቃል አቀባይ አቶ ጌታቸው ባልቻ ስለ ጉዳዩ መረጃ የለኝም ብለዋል። ለአሜሪካ ድምፅ ናኮር መልካ ከአምቦ።